የአሜሪካ ድምፅ ነው በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ታህሳስ 2016 ዓ ም ዝግጅታችን ጀምረ። ዕዳ ሽግሽጉ በተጠናቀቀ ጊዜ የኢትዮጵያ ዕዳ ጫና ከከፍተኛ ወደ መካከለኛ ከዛ ወደ አነስተኛ ያወርድና ኢትዮጵያ የተሻለ በገር እንድትችል የተሻለ ኢንቨስት ማድረግ እንድትችል እድል የሚሰጣት ነው። ይሄኛው ጫጫታ የወራት ጉዳይ ነው። አንተ ህጋዊ ሆነ ነው ድርድር የምታደርገው ስምምነት አለ በአበዳሪና በተበዳሪ መካከል በስምምነቱ መሰረት ግዴታን እየተወጣ ነው ድርድር የምታደርገው እንጂ ግዴታን ታስወጣ እሱን እንደማያጅ አድርገህ የምታደርገው ነገር አገሪቱን የሚጎዳት እንጂ ይጠቅማል ይጥቀማል ብዬ አላስብም። ስለዚህ መንግስት ይሄን ሰላሳ ምናምን ሚሊዮን ብር መክፈል አለበት ብዬ ነው የማምነው። ነው የቀደሙት ተናጋሪ የገንዘብ ሚኒስተር ዴኤታ እዮብ ተካልኝ ሲሆኑ የተከተሉት ደግሞ በአዲስ አበባ ዩኒቨርሲቲ የፋይናንስ እና ኢንቨስትመንት ትምህርት ክፍል ረዳት ፕሮፌሰር የሆኑት ዶክተር ሰዋለ አባተ ናቸው። ኢትዮጵያ ዘንድሮ ዕድዋን ሰዓት ክፍል መቅረቷን ተከትሎ ከሰጡት ሐሳብ የተቀነጨበ ነው። በምሽቱ እናሰማችኋል። እንዲሁም ሌሎች በሳምንቱ ውስጥ አበይት የነበሩ ዘገባዎች በምሽቱ ይደመጣሉ። ጥናስትልን እንደምናምሽታችኋል። የተከበራችሁ አድማጮቻችን፣ የምሽቱ አስተናጋጃችሁ ሀብታሙ ስዩም ነኝ። በቅንብሩ ኤልያስ አስማራ አብሮን ይቆያል። ዋና አዘጋጃችን ቆንጅ ይታየናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎችን እናስደምጣችሁ። ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። በደቡብ አፍሪካ 21 ሰዎች በጎርፍ አደጋ ሞቱ። በደቡብ አፍሪካ ኳዝሉ ናታን ግዛት ውስጥ በምትገኝ ሌዲስሚዝ በተሰኘች ትንሽ ከተማ በደረሰ የጎርፍ አደጋ ከ20 በላይ ሰዎች በሞታቸውን የሀገሪቱ ባለስልጣናት ገለጹ። የፖሊስ ቃል አቀባይ ኮሎኔል ሮበርት ኔትሺዳ ከጎርጎሮሳውያኑ ታህሳስ 29 2023 አንስቶ በአጠቃላይ 21 አስክሬኖች ተገኝተዋል ብለዋል። ቃል አቀባዩ የጎርፍ አደጋው በከተማዋ የገና በዓል ዕለት በመከሰቱ ወደ 1400 የሚጠጉ ቤቶች መደማቸውን የጠቆሙ ሲሆን ቁጥራቸው ያልተረጋገጠ ሰዎችም አሁንም እንደጠፉ በመሆናቸው የሞቶቹ አሀዝ ሊጨምር እንደሚችልም ተናግረዋል። የነፍሳድንና የፍለጋ ቡድኖች አስክሬን ለማግኘት ወንዞችን ሲቃኙ ቆይተዋል በማለት ኔትሺዳ ተናግረዋል። የፍለጋ ልዑኮቹ ቅዳሜና እሁድ በሙሉም እንደሚቀጥሉ ይጠበቃል። የእስራኤል ጦር በጋዛ ደቡባዊውን የጋዛን ካንዮኒስ ላይ በሌሊት በአየር ላይ ቦምብና በታንክ ድብደባ ማውደሙን ቀጥሏል። ጠንከር ያለ ዘመቻው እየተፈጸመ ያለው ወደ ከተማይቱ ለመግባት ከሚጠበቀው የእስራኤል እንቅስቃሴ ቀደም ብሎ እየተፈጸመ መሆኑንም ዘገባዎች ጠቁመዋል። አጃንስ ፍራንስ ፕሬስ የዜና አውታር ከጋዜጠኞቻቸው መካከል አንዱ በካንዮኒስ እና ራፋ ላይ ተከታታይ የመሳሪያ ድብደባዎች መፈጸማቸውን መዘገቡን አስታውቋል። በግብጽ አቅራቢያ የምትገኘው ራፋህ በሺዎች የሚቆጠሩ ፍልስጤማውያን ከጦርነቱ የተጠለሉባት ስፍራም ናት። በተመሳሳይ በማዕከላዊ ጋዛ እስራኤል የኒቴስራ ካምፕ ላይ የአየር ድብደባ የፈጸመች ሲሆን፣ የእስራኤል ጦር በሰሜን ጋዛ ውስጥ በቤቴ ላሂያ ሁለት የሐማስ መጠለያዎችን አፍርሻለው ሲል አስታውቋል። በጋዛ የተፈጸሙት በርካታ የጥቃት ሪፖርቶች የወጡት የጋዛ የጤና ባለስልጣናት በ24 ሰዓት ውስጥ ወደ ሁለት መቶ የሚጠጉ ሰዎች መሞታቸውን ከገለጹ በኋላ ነው። የተባበሩት መንግስታት ድርጅት ባለስልጣናት ቅርቡ በጋዛ የተፈጸመውና በእርዳታ መኪኖች ላይ ያነጣጠረ ነው ያሉትን የእስራኤልን ጥቃት ተቃውሟል። የመንግስታቱ ድርጅት የተራዶ አገልግሎት የፍልስጤም የስደተኞች ኤጀንሲ ዳይሬክተር በቀድሞው ትዊተር በአሁኑ ኤክስ ገጻቸው ላይ አርብ ዕለት የእስራኤል ወታደሮች በሰሜን ጋዛ በእስራኤል ጦር በተፈቀደው መንገድ ላይ ሲጓዙ በነበሩ የእርዳታ መኪኖች ላይ ተኩሰዋል ብለዋል። በተመሳሳይ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና የአደጋ ጊዜ እርዳታ ማስተባበሪያ ዋና ጸሐፊ ማርቲን ግሪፍስ ጥቃቱ ሆነ ተብሎ ኢላማ እያደረገበት ነው ያሉ ሲሆን አያይዘውም ግጭቱ መቆም ያለበት፣ በእርዳታ ሰራተኞች ላይ የሚፈጸመው ጥቃትም ህገ ወጥ ነው ሲሉ አሳስበዋል። በጥቃቱ አንድ መኪና የተጎዳ ሲሆን በሰው ላይ የደረሰ አደጋ እንደሌለም ተጠቁሟል። እስካሁን ድረስ የእስራኤል ጦር ሰራዊት በጉዳዩ ላይ ምላሽ አልሰጠም። በሌላ በኩል የመንግስታቱ ድርጅት የህጻናት ፈንድ ዩኒሴፍ ስድስት መቶ ሺህ ክትባቶችን በትላንትና ዕለት አድርሻለሁ ሲል አስታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ደቡብ አፍሪካ እስራኤልን በዘር ማጥፋት ወንጀል በተባበሩት መንግስታት ፍርድ ቤት ከሰሰች። ደቡብ አፍሪካ እስራኤል በጋዛ ፍልስጤማውያን ላይ የዘር ማጥፋት ወንጀል ፈጽማለች የሚል ክስ በተባበሩት መንግስታት ድርጅት ከፍተኛ ፍርድ ቤት ያቀረበች ሲሆን ፍርድ ቤቱ እስራኤል ጥቃቷን እንድታቆም ትዕዛዝ እንዲሰጥም በትላንትናው ዕለት ጠይቃለች። ደቡብ አፍሪካ ለዓለም አቀፉ የፍትህ ፍርድ ቤት ያቀረበችው ክስ በእስራኤል የሚፈጸሙ ድርጊቶችና ግድፈቶች በባህሪያቸው የዘር ማጥፋት ወንጀል ናቸው የሚል ሲሆን እስራኤል ቁርጠኛ የሆነ ዓላማን በመያዝ በጋዛ ውስጥ የሚገኙ ፍልስጤማውያንን በማጥፋት የያዘችው ጉዞ በሰፊው የፍልስጤን ብሔራዊ የዘርና ጎሳ የማጥፋት እቅድ ነው ብላለች። ክሱ በተጨማሪም ተቀማጭነቱን በሄግ የሆነው ፍርድ ቤት እስራኤል ጥቃቷን እንድታቆም ያስቸኳይ ጊዜ ማዘዣ እንዲያወጣም ጠይቋል። ደቡብ አፍሪካ እሷም ሆኖ የጉባኤው ፈራሚዎች በመሆናቸው ጉዳዩን በዘር ማጥፋት ኮንቬንሽን ስርም ማንሳት ትችላለች። በመጨረሻም በምስራቅ ሶሪያ በተፈጸመ የአየር ጥቃት ስድስት በኢራን የሚደገፉ ተዋጊዎች ተገደሉ። በምስራቅ ሶሪያ ከኢራቅ ጋር ስትራቴጂካዊ የድንበር ማቋረጫ አቅራብ ለሶስት ሌሊት በተከታታይ በተደረገ የአየር ድብደባ በኢራን የሚደገፉ ስድስት ታጣቂዎች መገደላቸውን ሁለት የኢራቅ ሚሊሻ ቡድን አባላት ለአሶሺየትድ ፕሬስ የዜና አውታር ተናግረዋል። ቡካማል በተሰኘው የድንበር አካባቢ በተፈጸመው ጥቃትም እስላማዊ ተቃውሞ በመባል የሚታወቀውና በኢራን የሚደገፉ የኢራቅ ታጣቂዎች ጥላ ስር ያለ ቡድን በሰሜን ኢራቅ ኢርቢር ከተማ በሚገኘው የአሜሪካ ጦር ሰፈር ላይ ጥቃት ማድረሱን ከገለጸ ከሰዓታት በኋላ የተፈጸመ ነው። በጎርጎሮሳያኑ ጥቅምት ሰባት የሀማስና የእስራኤል ጦርነት ከተጀመረበት ጊዜ አንስቶም ቡድኑ በኢራቅና ምስራቅ ሶሪያ በሚገኙ የአሜሪካ ይዞታዎች ላይ ከመቶ በላይ ጥቃቶችን አድርሷል። ከሟቾች ውስጥ አራቱ በሊባኖስ ሀያል የሆነው የሄዝቦላ ቡድን አባላት ሲሆኑ የተቀሩት ሁለቱ ሶሪያውያን መሆናቸውን ታ ዎቹ ተናግረዋል። ስማቸው እንዳይጠቀስ የጠየቁት ሁለቱ ግለሰቦች በጥቃቱ ተጨማሪ ሌሎች ሁለት ሰዎች ቆስለዋለን ብለዋል። ይበል እንዳለ ከአካባቢ የሚወጡ ዜናዎችን የሚዘገበው ዴር ኦኤዞር 24 የተሰኘው የአክቲቪስቶች ህብረት በቅድቡ በሮኬት ማስወንጨፊያዎች ጥይቶች የተከማቹባቸው ስፍራዎች በአየር ጥቃቱ የተፈጸመባቸው ሁለት ማዕከሎች መሆናቸውንም ጠቁሟል። በተጨማሪም ጥቃቱ ሶስት ሶሪያውያንና ስድስት የሌላ ሀገር ዜጎችንም ህይወት ገጥቷል ሲል በዘገባው አስታውቋል። በዚህ ጉዳይ ላይ ከዋሽንግተን የተሰማ ምላሽ ባይኖርም አንዳንዶቹ ጥቃቶች ባለፉት ሁለት ራት በኢራን የሚደገፉ ሚሊሻዎችን ኢላማ ያደረጉ እንደነበሩም አስታውቋል። ፕሬዚዳንት ጆ ባይደን ባለፈው ሳምንት የዩናይትድ ስቴትስ ጦር ሰራዊት ሶስት የዩናይትድ ስቴትስ ወታደሮች ላይ ጥቃት በፈጸሙ በኢራን የሚደገፉ የኢራቅ ቡድኖች ላይ ጥቃት እንዲፈጽሙ ማዘዛቸውም የሚታወስ ነው። አድማጮች፣ ለምሽቱ የያስኩት ዜናዎች ተጠናቀቁ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ በ19 በ5ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ዘና 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ስርጭታችንን ነው ከአሜሪካ ድምፅ እየተከታተላችሁ አላችሁት። የአውሮፓውያኑ 2023 ዓ ም የሚሸኝበት አዲሱ 2024 ዓ ም የሚጠባበት ዋዜማ ላይ እንገኛለን። ቆየት ብሎ በሚደመጠው የሙዚቃ ቃና መሰናዷችን ካዘጋጀንላችሁ የዋዜማ የሙዚቃ ምርጫዎች መካከል አንዱ ነው ቀንጨባ አድርገን ያስደመጥናችሁ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ፣ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማድመጥ ይቻላል። የድምፅ አሊያም የጽሁፍ መልእክት ለመተው ለምትሹ ሌላ አማራጭ አለን። 202 2059942 የዋትሳፕ መስመራችንን እንድትጠቀሙ ይሁን። አሁን ወደ ዕለቱ አብይ ርዕስ እንሻገር። በሰብአዊ መብት ጥሰቶች የተሳተፉ ሊከሰሱ እንደሚገባ የሽግግር ፍትህ ባለሙያዎች ቡድን ምክር ሐሳብ አቅርበዋል። ክሱ መታየት ያለበትም አዲስ በሚቋቋም ልዩ ፍርድ ቤት መሆን እንዳለበት ቡድኑ ጋዜጣዊ መግለጫ ሲሰጥ አሳስበዋል። ኬኔዲ አባተ ዝርዝሩን ይዟል። በኢትዮጵያ ሊተገበር ለታቀደው የሽግግር ፍትህ እስከ ፖሊሲ ዝግጅት ያሉ ተግባራትን የማከናወን ኃላፊነት ተሰጥቶት ህዳር 2015 ዓ ም የተቋቋመው 13 አባላት ያሉት የባለሙያዎች ቡድን የህዝብ ምክክርና ግብአት የማሰባሰብ ሂደቶችን አጠናቆ ሪፖርት አውጥቷል። ቡድኑ በሁሉም ክልሎችና የከተማ አስተዳደሮች አከናወንኳቸው ባላቸው 58 ህዝባዊ እና ሌሎች 22 መድረኮች የሰብአዊ መብቶች ጥሰቶች ተጎጂዎች ላይ አተኩሮ ሁሉንም የማህበረሰብ ክፍሎች ያካተተ የግብአት ማሰባሰብ ምክክር መደረጉን አብራርቷል። በስምንት የፖሊሲ አማራጮች ላይ በተደረገው ምክክር አብዛኞቹ ተሳታፊዎች የደገፏቸውና አቋም የወሰዱባቸው ዋና ዋና ግኝቶችንና ምክር ሀሳቦችንም ይፋ ያደረገ ሲሆን ከእነዚህም መካከል የወንጀል ተጠያቂነት ጉዳይ እንደሚገኝበት አመልክቷል። ጉልህ የሆኑ ጥሰቶች ላይ ያተኮረ የክስ ሂደት ሊኖር እንደሚገባ ግብ ቶቹን መነሻ አድርጎ የገለጸው የባለሙያዎች ቡድኑ ከፍተኛ ተሳትፎ እንደነበረባቸው በሚረጋገጥ ሰዎች ላይ ክስ ሊመሰረት እንደሚገባ እንደሚያሳስብ የቡድኑ አባል ቃል ኪዳን ደረጀ ተናግረዋል። አብዛኞቹ ተሳታፊዎች ከፍተኛ ተሳትፎ ባላቸው አጥፊዎች ማለትም ጠንሳሾችን፣ ትእዛዝ የሰጡ፣ ያቀዱ የመሩ ከፍተኛ ኃላፊነት ኖሮባቸው ኃላፊነታቸውን ባለመወጣታቸው ምክንያት ጉዳት እንዲደርስ ያደረጉ አጥፊዎች ላይ ያተኮረ የክስ ሂደት ሊኖር ይገባል ብለዋል። በዚህም መሰረት የባለሙያ ቡድኑ ከሽግግር ፍትህ ግብና ከወንጀል ተጠያቂነት አላማና ግብ አንጻር እንዲሁም ከሀገራችን ነባራዊ ሁኔታ ጋር በሚመጋገብ አግባብ የወንጀል ተጠያቂነቱ በከፍተኛ ደረጃ ተሳትፎ ባላቸው አጥፊዎች ላይ ሊሆን ይገባል ብለናል። በዚህ ረገድ የአጥፊዎችን የተሳትፎ ደረጃ በአግባቡና በግልጽ መወሰን አስፈላጊ መሆኑ ከትዕዛዝ ውጭም ሆነ በራሳቸው ፍላጎት ወንጀሎችን አቅደው ውጤቱን ተቀብለው የፈጸሙ ሰዎችም ከፍተኛ ደረጃ አጥፊዎች ያላቸው ማዕቀፍ ውስጥ ሊካተቱ እንደሚገባ አመላክተናል። ክሱ አዲስ በሚቋቋም ልዩ ፍርድ ቤት መከናወን እንዳለበትም መክረዋል። ተሳታፊዎች በተደጋጋሚ ያነሷቸውን ባሉን ተቋማት ባሉን ፍርድ ቤቶች የተአማኒነት የነፃነት የገለልተኝነት ስጋቶችን ሊቀርፍ በሚችል አግባብ የፍርድ ሂደቱን መቅረጽ አስፈላጊ ነው ስለሆነ ክሶችን የመስማት ውሳኔ የመስጠትና የተጠያቂነት ተግባራትን ስራ የሚያከናውን አዲስ ነጻና ገለልተኛ ፍርድ ቤት እንዲቋቋም ማድረግ በስራዎቹ ሂደትም አግባብነት ያላቸውን የውጭ ባለሙያዎችን መሰረታዊና ትርጉም ባለው መጠን እንዲሳተፉ ማድረግ ተገቢ ነው ብለናል። የክስ ሂደቱም በአዲስ የአቃቤ ሕግ ተቋም መመስረት እንዳለበት ቃል ኪዳን አክለው ገልጸዋል። አብዛኞቹ ተሳታፊዎች የምርመራና የክስ ስራዎችን አሁን ካለው የአቃቤ ሕግ ተቋማት ውጪ ሌላ የምርመራና ክስ ሂደቶችን የሚያስተባብር ልዩ የአቃቤ ሕግ ተቋም በማቋቋም የፖሊስና የአቃቤ ሕግ ባለሙያዎችን በመመደብ ሊከናወን ይገባል ብለዋል። የባለሙያ ቡድኑም በህዝብ ዘንድ አመኔታና ቅቡልነትን ለማግኘት ብቃትና ልምድ ያላቸው ባለሙያዎችን በተገቢው መንገድ የሚለይ ልዩ የአቃቤ ሕግ ተቋም ማቋቋም ይገባል ብለናል። ተቋሙ በስራው ሂደት አግባብነት ያላቸው የውጭ ባለሙያዎችን መሰረታዊና ትርጉም ባለው መልኩ እንዲሳተፉ ማድረግ ይገባል ብለናል። ሌላው የሽግግር ፍትህ አካል የሆነው እውነት የማፈላለግና የእርቅ ተግባር በሁሉም ጉልህ የሰብአዊ መብት ጥሰቶች ላይ ሊተገበር እንደሚገባም ሪፖርቱ አሳስቧል። ይህም የተፈጸሙ ወይም ተፈጽመዋል የሚባሉ የበደል ትርክቶችና መሰል ችግሮች እልባት ሊያገኙ በሚችሉበት መንገድ መከናወን እንዳለበት የምክክሩ ተሳታፊዎች ማንጸባረቃቸውን ጠቅሷል። እውነት የማፈላለግና የእርቅ ተግባራትም አዲስ በሚቋቋም ገለልተኛና ተቀባይነት ያለው የሀቅ አፈላላጊ የኢህአዲ ኮሚሽን አማካኝነት ሊከናወኑ እንደሚገባ ተገልጿል። ኮሚሽኑ ሲቋቋም የውጭ ባለሙያዎችን ማካተት እንደሚኖርበትም ቃል ኪዳን ደረጀ ተናግረዋል። በሪፖርቱ የተመለከተው ሌላው የሽግግር ፍትህ አምድ በቅድመ ሁኔታ ላይ የተመሰረተ ምህረት ሲሆን ይህም አዲስ በሚቋቋመው ሀቅ አፈላላጊ ኮሚሽን መመራት እንዳለበት ተመልክቷል። ከፍተኛ የወንጀል ተሳትፎ አላቸው የሚባሉ አካላት በዚህ መካተት እንደሌለባቸውም የቡድኑ አባል ቃል ኪዳን ደረጃ አጽንኦት ሰጥተዋል። የሚያደርጉና የማያደርጉ መስፈርቶችን በግልጽ በህግ ሊደነገጉ እንደሚገባ እንዲሁም ለከባድ ዓለም አቀፍ ወንጀሎች ወይም ጉልህ የሰብአዊ መብት ጥሰቶች ላይ በከፍተኛ ደረጃ ተሳትፎ ያላቸው አጥፊዎች በቅድመ ሁኔታዎች ላይ የሚሰጥ ምህረትም ሊሰጥ እንደማይገባ የባለሙያዎች ቡድኑ በግልጽ አስቀምጧል። ለተጎጂዎች የሚደረግ ማካካሻን የሚመለከተው የሽግግር ፍትህ ሂደትም በሀቅ አፈላላጊው ኮሚሽን እንዲመራ የምክክሩ ተሳታፊዎችን ሀሳብ መነሻ በማድረግ የባለሙያዎች ቡድኑ መክሯል። የሽግግር ፍትህ ሂደቱ ከየትኛው ጊዜ ይጀመር በሚል ከቀረቡ አምስት አማራጮች ውስጥ ለክስ ጉዳይ ከ1987 ዓ.ም ጀምሮ ለእውነት ማፈላለግ፣ እርቅ ማስፈን ማስፈንና ማካካሻ ጉዳይ ግን መረጃና ማስረጃ እስከተገኘበት ጊዜ ድረስ የሚለው አማራጭ ተቀባይነት ማግኘቱ ተብራርቷል። ከህዝብ የተገኙ የተባሉ ግብአቶችን መነሻ በማድረግ ሀገራዊ የሽግግር ፍትህ ፖሊሲ የማዘጋጀት ስራው በአራት ሳምንታት ውስጥ እንደሚጠናቀቅ የባለሙያዎች ቡድኑ አባልና አስተባባሪ ዶክተር ታደሰ ካሳ ተናግረዋል። ለሽግግር ፍትህ የፖሊሲ ዝግጅት ግብአቶችን ሲያቀርቡ ከነበሩ የሲቪል ማህበረሰብ ድርጅቶች አንዱ የህግ ባለሙያዎች ለሰብአዊ መብቶች ዋና ስራ አስኪያጅ አምሀ መኮንን እስካሁን ያለውን ሂደት አድንቀው በወንጀል ተጠያቂ ተጠያቂነት ዙሪያ ፖሊሲው ሊኖረው ይገባል ባሉት ይዘት ላይ ሀሳባቸውን አካፍለዋል ተጠያቂነት ጉዳይ ስናስብ እንግዲህ ተጠያቂ የሚሆኑ ሰዎች በሲቪል አስተዳደሩም ይሁን በወታደራዊ አስተዳደር ውስጥ ከፍተኛ ሀላፊነት ላይ ያሉ ሰዎች ሊሆኑ ይችላሉ ከዚህ አንጻር ተጠሪነቱ ለምሳሌ የካቢኔ አባል በሆነ አካባቢ ህግ መስሪያ ቤት ይህን ስራ ማካሄድ ይቻላል ወይ ታማኒነት ይኖራል የሚል ትልቅ ጥያቄ እናነሳለን ያስነሳል በተመሳሳይ ሁኔታ ተጠሪነቱ ለጠቅላይ ሚኒስትሩ የሆነ የፖሊስ አደረጃጀት በህዝብ ዘንድ ተቀባይነት ያለው ገለልተኛ የሆነ የወንጀል ምርመራ ማካሄድ ይቻላል ወይ የሚል ትልቅ ጥያቄ እናነሳለን። ስለዚህ እነዚህ ነገሮችም በተለይ የፖሊሲ አማራጮቹ ለውይይት በቀረቡ ጊዜ እኛም በተገኘንባቸው መድረኮች ላይ ከህዝብ ዘንድ በጣም በተደጋጋሚ የተነሱ ጥያቄዎች ናቸው እና ምናልባት የፖሊሲ ሰነዱ ይህንን ግምት ውስጥ ያስገባ ይሆናል። ስለዚህ በተቻለ መጠን ከአስፈጻሚው ተጽዕኖ ነፃ የሆነ የወንጀል ምርመራ እና የወንጀል ክስ ተቋም እንዲፈጠር እድል የሚፈጥር ፖሊሲ ይወጣል ብለን ነው የምናስበው። የምናበረታታውም ያ እንዲሆን ነው። ተቋማዊ ማሻሻያ ስለሚያስፈልጋቸው ተቋማትም የባለሙያዎች ቡድኑ ምክር ሀሳብ አቅርቧል። በሽግግር ፍትህ ሂደቱ ላይ የሚኖሩ የህግ ክፍተቶችን ለማጥበብ ከዓለም አቀፍ ህግ አንጻር ተጨማሪ የህግ ማዕቀፍ ሊቀረጽ እንደሚገባም ሪፖርቱ አሳስቧል። ተጠያቂነትን የሚያሰፍን እውነትን ለማውጣትና ለእርቅ የሚሰራ እንዲሁም ተጎጂዎችን የሚክስ የሽግግር ፍትህ ተግባራዊ እንዲደረግ የተለያዩ ሀገሮችና ተቋማት ጥሪ እያሰሙ ነው። የኢትዮጵያ መንግስት በየጊዜው የሚነሱ የሚደርሱ ግጭቶችን በውይይት በመፍታትና በመላ አገሪቱ ሰላምና ጸጥታን በማስፈን ለሽግግር ፍትህ አፈጻጸም ምቹ ሁኔታ መፍጠር እንደሚገባው የኢትዮጵያ ሰብአዊ መብቶች ኮሚሽን እና የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ በጋራ ባወጡት ሪፖርት ጠይቀዋል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። ኬኔዲ አባተን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር ኢትዮጵያ ከአበዳሪዎቿ የሚጠበቅባትን ክፍያ በዚህ ወር ያልከፈለችው አቅም ስለሌላ ሳይሆን ከሌሎች አበዳሪዎች ጋር እየተደረገ ያለውን የብድር ፎይታ ድርድር እንዳይጎዳው ነው ሲሉ የሀገሪቱ የገንዘብ ሚኒስትር ዴኤታ እዮብ ተካልኝ ለአሜሪካ ድምፅ ከሰሞኑ ተናግረዋል። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ትምህርት ክፍል ውስጥ ረዳት ፕሮፌሰር የሆኑ ሰዋላ ባተ በበኩላቸው ሁኔታው ሀገሪቱ በአበዳሪዎች እንዳትታመን የወለድ መጠንም እንዲያሻቅብ ሊያደርግ እንደሚችል አሳስበዋል። ፊች የተባለው የዓለም አቀፍ የብድር መተመን ደረጃ ሰጪ ድርጅት ኢትዮጵያ ወለዱን በጊዜ ገደቡ መክፈል አለመቻሏን ተከትሎ የተበዳሪነት ደረጃዋን ያልተከፈለ ከሚል ገደብ የተጣለበት ያልተከፈለ እዳ ወደሚል ዝቅ አድርጎታል። አስመማዋዬ ነው ያዘጋጀው ዘገባ ቀጥሎ ይቀርባል። ኢትዮጵያ የዛሬ 9 ዓመት በ27 ዓ.ም እንደ ፋይናንስ ምንጭና መበደሪያ ይሆናት ዘንድ የ1 ቢሊዮን ዶላር ቦንድ ሽጣ በየአመቱ ከ62 ሚሊዮን ዶላር በላይ ወለድ ስትከፍል ቆይታለች። ይሁንና በአመት ሁለት ጊዜ የሚከፈለውን የዚህን ወቅት 33 ሚሊዮን ዶላር የተሰጣትን የሁለት ሳምንት ጊዜ ገደብ ጨምሮ በወቅቱ መክፈል ሳትችል ቀርታለች። የአሜሪካ ድምፅ ያናገራቸው በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋል አባተም ኢትዮጵያ የብድር ወለድን በጊዜ ገደቡ መክፈል ሳትችል የቀረችበትና አቅሟ በዚህ ደረጃ ያሽቆለቆለበት ጊዜ አልነበረም ይላሉም። ይሄ የሚያመጣው ችግር እንደ ሀገር ከዚህ በኋላ መንግስትን አምኖ ብድር የሚሰጥ አካል ያለመገኘት እድል ይኖራል። ያ ማለት ብድር የማግኘት እድሎቹ እጅግ በጣም ይጠባሉ። ቢኖሩም እንኳን ካለው ስጋት አንጻር ኢንቨስት የሚያደርጉ የሚያበድሩ አካላት የሚጠይቁት የወለድ ምጣኔ እጅግ በጣም የተጋነነ ይሆናል። ካልሆነም ደግሞ ለብድራቸው መመለስ ዋስትና የሚሆን ንብረት መንግስት እንዲያስይዝ ሊጠይቁ ይችላሉ። ትልልቅ የልማት ድርጅቶች አሉ። እነሱን በማስያዣ ሊያስይዝ ይችላል መንግስት እጅግ ከቸገረውና መበደር ካለበት። ስለዚህ የመንግስትን የመበደር አቅም በከፍተኛ ደረጃ ይጎዱታለኝ። ዓለም አቀፍ ኢንቨስተሮችን ወደ ኢትዮጵያ መጥቶ ኢንቨስት በማድረግ ደረጃ የራሱ የሆነ ተግዳሮት ይፈጥራልኝ እና ከፍተኛ የሆነ ችግር የሚያመጣ ክስተት ነው የተፈጠረው። በዚህ ምክንያት ኢትዮጵያ ከውጭ አበዳሪዎች የምታገኛቸው የፋይናንስ ምንጮች እየቀነሱ መምጣታቸው አይቀርም የሚሉት ዶክተር ሰዋለም የዋጋ ንረትን ጨምሮ በእያንዳንዱ ኢትዮጵያዊ ኑሮ ላይ ጫናን እንደሚያብረታም አስጠንቅቀዋል። ከውጭ ከሚገኝ ብድርና እርዳታ መንግስት የሚያስፈልገውን ሪሶርስ ካላገኘ ከሀገር ውስጥ ኢኮኖሚ ነው የሚበደረው። ከሀገር ውስጥ ኢኮኖሚ በሚበደርበት ጊዜ ደግሞ የግሉ ክፍለ ኢኮኖሚ ከፋይናንስ ተቋማት ተበድሮ ለስራ ማስኬጃና ለአንዳንድ ተግባሮቻቸው ያውሉ የነበረውን ገንዘብ መንግስት በሌላ መንገድ ስለሚሻማ ኢንቨስትመንቱ ላይ፣ አገር ውስጥ ኢንቨስትመንቱ ላይ ከፍተኛ የሆነ ተጽዕኖ ይፈጥራል። እጥረት ይፈጥራል። ለግሉ ክፍለ ኢኮኖሚ የሚሄደውን የፋይናንስ ፈሰስ በእጅጉ መንግስት ይሻማል። ያም አልበቃ ሲል በቀጥታ ብድር ከብሔራዊ ባንክ ወደ መበደር ስለሚያዘነብል ያ ደግሞ የአጠቃላይ ኢኮኖሚው ላይ የሚንቀሳቀሰውን የገንዘብ ፍሰት ስለሚጨምረው የዋጋ ንረቱ ላይ አሉታዊ ተጽዕኖ ይኖረዋል። ስለዚህ በእያንዳንዱ ግለሰብ ላይ በእለት ተእለት ህይወቱ ላይ ከፍተኛ የሆነ አሉታዊ ተጽዕኖ ያሳድራል። በዚህ መንገድ ሁለተኛው የልማት ስራዎችን መንግስት ከዚህ በፊት ይሰራባት በነበረው ፍጥነትና ስፋት ልክ እንዳይሰራ ያደርገዋል። ያ ደግሞ ማህበረሰቡ ከልማት ያገኝ የነበረውን ትምህርት ላይ ሊሆን ይችላል፣ ጤና ላይ ሊሆን ይችላል፣ መንገድ ሊሆን ይችላል። ተመሳሳይ በመንግስት የሚከናወኑ የልማት ተግባራት ላይ እንዲሁ አሉታዊ ተጽዕኖ ይኖረዋል። የአሜሪካ ድምፅ በዚህ ጉዳይ ላይ የመንግስት ምላሽ የጠየቃቸው የገንዘብ ሚኒስትር ዴታ ዶክተር ኢዮብ ተካልኝ ሀገሪቱ ወለዱን መክፈል ያልቻለችው አቅም ስለሌላት ሳይሆን ከሌሎች አበዳሮች ጋር እየተደረገ ያለውን የብድር ፎይታ ድርድር እንዳይጎዳው በማሰብ ነው ብለዋል። የቡድን ሀያ አባል ሀገራት ውሳኔ አንድ ግልጽ መርህ አለው። ይሄ መርህ ኮምፓራቲቭ ትሪትመንት የሚል ነው። ሁሉም አበዳሪዎች እኩል መታየት አለባቸው የሚል ነው። እነዚህ ሮ ቦንድ ላይ ኢንቨስት ያደረጉ ኢንቨስተሮችም በዚህ መርህ መሰረት እዳሽግሽግ ውስጥ እንዲሳተፉ ይገደዳሉ። ይህንን በጠበቀ መንገድ ካልተንቀሳቀስን በጣም ከፍተኛ የሄደ አፍሪካ የምናገኘው ከሌሎቹ ሀገራት ነው። እንደምታውቀው እኛ አንድ ቢሊየን ብቻ ነው እስካሁን ከገበያ የተበደር ነው። ሌላው ብድራችን ከተለያዩ የሁለትዮሽ ና የዓለም አቀፍ ተቋማት የመጣ ብድር ነው። በዚህ ምክንያት ይህንን መርህ መጠበቅ ስላለብን ምንም እንኳን ይሄ ዩሮ ቦንድ የሚከፈለው ወለድ በጣም አነስተኛ ና በቀላሉ ሊከፈል የሚችል ቢሆንም ቦንድ ሆልደሮችን ሰብስበን በዚህ መርህ ምክንያት መክፈል አንችልም። ይልቅ ልክ ከሌሎች ጋር እንዳደረግነው ብድሩን ማሸጋሸግ አለብን ብለን ጥያቄ ያቀረብናል። ኢንፋክት ፕሮፖዛልም አስገብተናል። ይሄ የዩሮ ቦንዱ ወደፊት ስምንት ዓመታት እንዲከፈል መጀመሪያ የተራት ዓመት ግሬስ ፒሪየድ ኖሮት በአስር ኢንስቶልመንት እንዲከፈል ሀሳብ አቅርበን ነበር። ያወያየናቸው የቦንድ ሆልደሮች ይሄ የበዛ ነው ብለው እነሱ ደግሞ ሌላ ሀሳብ አቀረቡ። የአጭር ጊዜ ክፍያ ቢጠይቅ ሀሳብ ይሄም አያስኬድም። ሌላ የተለየ አማራጭ ያቀረብን እዚያ አማራ ላይ ሳንስማማ የወለድ መክፈያ ጊዜ የተደረሰ ውይይቱን ለሚቀጥለው ወራት አዘገይተን ወለዱን ግን መክፈል የማንችለው በመርህ ምክንያት የመክፈል አቅም ጉዳይ ሳይሆን የመርህ ጉዳይ ነው በሚል በዚህ ሁኔታ ነው ያለ ነው። ለኛ ሳቤ ጃንዋሪ ውስጥ አዲሱ አመት እንደጀመረ ወደ ውይይት እንገባለን። ከቦንድ ሆልደሮች ጋር ሰፊ ውይይት አድርገን ይህንን ጉዳይ በአጭር ጊዜ ውስጥ እንደምንቋጨው ተስፋ እናደርጋለን። ይሄኛው ብድር ድርድር እየተደረገባቸው ካሉ ብድሮች በአይነቱ የተለየ እንደሆነ ዶክተር ሰዋለ የጠቁሙና የመንግስትን ምክንያት የሚያሳምን አይደለም ይላሉ። እኔ አሁን መንግስት ካዝና የሚያውቀው መንግስት ነው። መንግስትን የሰጠው ምክንያት እንግዲህ በምን ያህል ሌብል መዝነውት ሪሊ ውሀ የሚቋጥር ምክንያት ሆኖ እንደሆነ እንግዲህ የእነሱ ግንዛቤና አረዳድ ነው የሚወስነው። እኔ ከእኔ ፐርስፔክቲቭ ስጠይቀኝ መንግስት እየተደረደረ ያለባቸው ብድርና የብድር አይነቶች አሁን ከምናወራው የብድር አይነት ጋር ኮምፕሊኬት የተለያዩ ናቸው። ቻይና፣ አሜሪካ፣ አውሮፓ ዩኒየን ለኢትዮጵያ የሚሰጠው ብድር አለ። አለም ባንክና አይኤምኤፍ የሚሰጡት ብድር አለ። እነዚህ አበዳሪዎች ከኢንቨስትመንት እይታ አይደለም ለኢትዮጵያ ብድር እያበደሩ ያሉ። ካለን የቆየ ግንኙነትና የፖለቲካ አካሄድ ጋር ተያይዞ፣ ከዲፕሎማሲ ጋር ተያይዞ የሚመጡ ብድሮች ናቸው። ዌራዝ ግን ይሄ ቦንድ ሲሸጥ ይሄን ቦንድ ብገዛ የማገኘው ወለድ ከኢንቨስት ከማድረገው ገንዘብና ከምወስደው የስጋት ለብ አንጻር ያዋጣኛል ብለው የወሰኑ ብድሬንም ወለዴንም በወቅቱ አገኛለሁ ብለው እስትሜት አድርገው አስበው የገዙ ግለሰብ እና ተቋማዊ ኢንቨስተሮች ናቸው። ሶ ከኢንቨስተርስ ጋር የምታደርገው ድርድር አለ ብያለሁ። ምንም እኔ ኢንቨስተር እያለሁ ገንዘቤን ትሰጠኛለህ፣ ካሰጠኝ ወደ ፍርድ ቤት ይሄዳል። እነዚህ ኢንቨስተሮች ቀጥሎ ሌላ ፓወር ስለሌላቸው እንደ ሌሎች ሀገራት የማዕቀብ ወይም ግንኙነትን የመቁረጥ እና ተመሳሳይ እርምጃዎችን መውሰድ ስለማይችሉ እነዚህ ግለሰቦች በግለሰብ ደረጃ ወይም በተቋም ደረጃ ለንግድ የተሰማሩ ግለሰቦችና ተቋማት ናቸው። ዩኒቨርስቲ ያደረጉት እና ከሌሎች የብድር አይነቶችና የድርድር አይነቶች ጋር በምን መንገድ እንደሚዛመድ ለኔ ግልጽ አይደለም እና እኔ እንዲህ አይነት ማጡ ውስጥ ችግር ውስጥ ከመግባት በፊት በተሰጠው የአስራ አራት ቀን የጊዜ ገደብ ውስጥ ይከፈላል የሚል ሳቤ ነበረኝ። እኔ እንግዲህ ሳይሆን ቀርቶ አልፏል። መንግስት በምን መንገድ እንዳየው እንዴት አናላይዝ እንዳደረጉት እነሱ ነው የሚያውቁት። ለእኔ ግን ጤናማ አካሄድ ነው ብዬ አልወስድም። ለቅኔ ካለ የንባብ ግንዛቤና ልምድ አንጻር ሚኒስትር ዴታው ዶክተር እዮብ በበኩላቸው በተመሳሳይ ችግር የምትገኘው ዛምቢያ ከቦንድ አበዳሪዎች ጋር ያደረገችውን ድርድር እንዳብነት በማንሳት በመንግስት ላይ ለሚቀርበው ወቀሳ ተከታዩ ምላሽ ሰጥተዋል። የቦንድ ሆልደሮቹ ከዛምቢያ መንግስት ጋር ውይይት ያደረጉና አንድ ስምምነት ያደረሱ ግን ያንን ስምምነት አበዳሪ አገራት እንደ ኮመንት ፍሬምወርኩ አሁን ጉዳዩ በጥብ ያለው አይመለከታቸውም ብቻ ሳይሆን ኢቭን ከቦንድ ሆልደሮቹ ጋር ብንስማማ እራሱ ይሄ በሁለትዮሽ ሀገራት በሚደረገው ውይይት በኮመን ፍሬምወርኩ ያ ኮሚቴ አይቶ ካላጠበቀው የሚያልፍ ስለዚህ ይሄ ጉዳይ በምንም መልኩ በቀላሉ ሊታይ የሚገባ ጉዳይ አይደለም። እንደ መንግስት መርህ ላይ ሆነን ነው የምንንቀሳቀሰው ከአንድ ቡድን ጋር ብቻ የተለየ አረንጅመንት ማድረግ ስላልፈለግ ነው። ምክንያቱም ከፍተኛ ጥቅም የምናገኘው ብዙ ብድር ነው የተመሰረተው ከሁለትዮሽ እና ዓለም አቀፍ ተቋማት ስለሆነ ማለት ነው። ነገር ግን በጣም በቶሎ ይህን ውይይት አጠናከን አንድ ስምምነት ላይ ደርሰን ወለዱን ለመክፈል ዝግጁ ነን። ኢንፋክት የሚጠቅም ከሆነ ወለዱን በተወሰነ አካውንት ላይ በኤስክሮ አካውንት የማስቀመጥ ፍላጎት ማለት አቁማለን ነው ብዙ እንዳለቀ ወዲያው ለመክፈል የሚያስችለን ብቃታ ላይ በውይይት ጊዜ ይሄ ለኮንፊደንስ የሚጠቅም ከሆነ ለዩሮቦንድ አበዳሪዎቹ ገንዘቡን በተለየ እስክሮ አካውንት አስቀምጠን ውይይቱን መቀጠል እንችላለን። መክፈል ግን አንችልም፣ ምክንያቱም ያኛውን መሪያ ያበላሽብናል። ከፍተኛ ሀገር ጠቀሜታ የሚያስገኘውን የዕዳ ሽግሽግ ወደ ኋላ የሚብልስብን ስለሆነ ጥንቃቄ ማድረግ ስላለብን ነው። ስለዚህ እነሱ ያቀረባችሁላቸውን ይህንን በሌላ አካውንት እንኳን ገንዘቡን አስቀምጦ ድርድሩን የማካሄድ ሁኔታን አበዳሪዎቹ አንስማማም ነው ያሉት። ይህንን በሌላ አካውንት የሚለውን አናነሳላቸውም። አሁን እንደ ሀሳብ ነው ያነሳው ይሄ አሁን ውይይት የምናደርግበት ጊዜ ይሄ ጥያቄ ባልተነሳ በነገራችን ላይ ከአቤት ዶሮዎች ጋር በነበረን ውይይት እንደ ትልቅ ጉዳይም አላነሱትም። እንዲያውም ያነሱት የነበረው ውይይቱ መቼ መቼ ያልቃል ወለዶ ስንት ይሁን የሚል እንጂ ወለዱ ስል አጠቃላይ የዋናው ብድር ወለድ ማለት ነው እንጂ እችኛው አልተከፈለችው የሚለውን ነገር እንደ ትልቅ አጀንዳ አላነሱትም። በሌላ በኩል ፊቼ የተባለው የዓለም ሀገሮች የብድር መታመን ደረጃ ሰጪ ድርጅት ኢትዮጵያ ወለዱን በጊዜ ገደቡ መክፈል አለመቻሏን ተከትሎ የተበዳሪነት ደረጃዋን ያልተከፈለ ከሚል ገደብ የተጣለበት ያልተከፈለ ዕዳ ወይም ሪስትሪክትድ ዲፎልት ወደሚል ዝቅ አድርጎታል። የብድር ኤጀንሲው የኢትዮጵያን አንድ ቢሊዮን ዶላር የዩሮ ቦንድ ደረጃንም በተመሳሳይ ምክንያት ወደ ተመሳሳይ ደረጃ ዝቅ ማድረጉንም አስታውቋል። ይሁን እንጂ መንግሥት በዚህ አረገድ ያለውን እዳ እየከፈለ ስለሆነ ፊች የአገሪቱን የአገር ውስጥ ምንዛሬ እዳ ደረጃ ሲሲሲ በተባለው ምድብ ውስጥ ይቆያልን ብሏል። ከአሜሪካ ድምፅ ጋር ቆይታ ያደረጉት የገንዘብ ሚኒስትር ዴታው ዶክተር ኢዮብ ተካልኝ ግን አሁን ብድር መክፈል ተሳናት የሚሉ ዘገባዎች አጭር ጊዜ ጫጫታዎች ናቸው ሲሉ ገልጸዋቸዋል። ይህም እየተደረጉ ያሉ ድርድሮች ሲጠናቀቁ የሚስተካከል ጉዳይ ነው የሚላሉም ይሄ የዕዳ ሽግሽግ በተጠናቀቀ ጊዜ የኢትዮጵያን የዕዳ ጫና ከከፍተኛ ወደ መካከለኛ ከዛም አነስተኛ ያወርድና ኢትዮጵያ የተሻለ መበደር እንድትችል የተሻለ ኢንቨስት ማድረግ እንድትችል እድል ለሚሰጣት ነው። ይሄኛው ጫጫታ የወራት ጉዳይ ነው። ዋናውን ችግር በትዕግስትና በመረጋጋት መፍታት ባለብን ፕሮአክቲቭሊ ነገራችን ላይ ቅድም ያቀረብ ኩልን ፕሮፖዛል ፕሮአክቲቭሊ ቀድመን ያቀረብ ነው። እንዲያውም ሁለትዮሽ ሀገራት ውይይት ሲታልድረስ አንጠብቅ፣ እኛ ቀድመን የዩሮ ቦንዱ እናስተካክለው በሌሎች ሀገሮች የገጠመውን እንደ ዛምቢያ የገጠመው ተሞክሮ እንዳይደገም በኋላ ሌላ ውይይት ካለቀ በኋላ መጨረሻ ላይ በዚህ ደረጃ ያስተካክሉ ተብለው ነገሮች እንዳይቆሙ አስቀድመን በሌሎችም ሀገራት ተቀባይነት ላያገኝ የሚችል በእኩል መሬ ላይ ተመሰረተ የወዳጅ ሽግ ብናርግ ብለን ሀሳብ አይቀርብ ነውም። ይህንን ጉዳይ አስቀድመን ፈትተን ኢትዮጵያን የተረጋጋ የማክሮ ሁኔታ ውስጥ መክተት ስለምንፈልግ ነው። ሶ ይህን ስጋት ያላቸው ወገኖች እንዳሉ ይገባኛል። እርግጠኛ የምነግርህ ግን ይሄ የሳምንቱ አጫጫታ ነው። ይህን ጉዳይ እንደጨረሰን ኢንፋክት የኢትዮጵያ ዕዳ ጫና መካከለኛና ዝቅተኛ ወርዶ የተሻለ ኢንቨስትመንት የተሻለ ብድር የሚሰጠበት ሁኔታ ላይ ተመልሰን እንመጣለ። ሬቲንግ ኤጀንሲዎቹም ያኔ ቁጥራቸውን ያስተካክላሉ። በአዲስ ዩኒቨርስቲ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላባተ ግን የብድር ወለድን መክፈል ጉዳት እንደሚያስከትል አሳስበው መንግስት የሚጠበቅበትን ክፍያ እንዲከፍልና ድርድሮችን ጎለጎ እንዲያካሄድ መክረዋል አንተ ህጋዊ ሁነ ነው ድርድር የምታደረገው ህጋዊነቱ ምንድነው ነው ስምምነት አለ በአበዳርና በተበዳሪ መካከል በስምምነቱ መሰረት ግዴታን እየተወጣህ ነው ድርድር የምታደረገው እንጂ ግዴታ ሳትወጣ እሱን እንደ መያዣ አድርገህ የምታደርገው ነገር ሀገሪቱን ነው ሊጎዳት እንጂ ይጠቅማል ብዬ አላስብም። ስለዚህ አዝማቻስ ፖሲብል መንግስት ይህን ሰላሳ ምናምን ሚሊዮን ብር መክፈል አለበት ብዬ ነው የማምነው። ከዛ በኋላ ከእነዚህ ኢንቨስተሮች ጋራ ቦንዱ የሚራዘምበትን የመክፈያ ጊዜው የሚራዘምበትን ሰነዱን በሌላ ሰነድ ኤክስቴንድ ማድረግ ይቻል ይሆናል። በድርድር ወለዱ መደራደር ይቻል ይሆናል። ያም ደግሞ ኢንቨስተሩ ከፈቀደ ነው። እንደ ሀገራት ጋራ በሚደረገው የድርድር የፖለቲካ ሰጥቶ መቀበል መርህ እዚህ ጋር አይሰራም። ና ፒዩርሊ ከኢንቨስትመንት ፐርስፔክቲቭ መታየት አለበት። ያ ደግሞ ሀገሪቱን መጻይ የብድር እና ተዛማጅ የሪሶርስ ፍላጎቷን ለማሟላት ከሚያደርሰው አሉታዊ ተጽእኖ አንጻር ተመዝኖ፣ እኔ መንግስት በአስቸኳይ ለዚህ ጉዳይ መፍትሄ መስጠት አለበት የሚል ሀሳብ ነው ያለኝ። አስር ዓመት ሊሞላ የተቃረበው የ1 ቢሊዮን ዶላር የዩሮ ቦንድ ሽያጭ ሙሉ ክፍያውንም ኢትዮጵያ ከአበዳሪዎች ጋር እያደረገቻቸው ያሉ ድርድሮች ካልሳኩ በቅርቡ መክፈል ይጠበቅባታል። የኢትዮጵያ አጠቃላይ የውጭ ብድርም ወደ 30 ቢሊዮን ዶላር እየተጠጋ መሆኑ ተገልጿል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። አስማሞን አመሰግናለሁ። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ስርጭታችንን ነው። ወደ ቀጣዩ ዘገባ ስንሻገር የባይደን አስተዳደር እስራኤል ከሐማስ ጋር በምታደርገው ጦርነት ለእስራኤል የሚሰጠው ድጋፍ በፍልስጤማውያን ሲቪሎች ላይ የሚደርሰውን ግድያ ከሚቃወሙ አሜሪካውያንና የተኩስ አቁም ጥሪ ከሚያሰሙ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሰራተኞች ዘንድ ብርቱ ትችት አስከትሎበታል። ይህ በእንዲህ እንዳለ ፕሬዚደንት ጆ ባይደን የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔትንያሁ የሚከተሉትን አቅጣጫ እንዲቀይሩ አሊያም ዓለም አቀፍ ተቃውሞ ሊያጋጥማችሁ እንደሚችል ሲጠቁሙ ቆይተዋል። የአሜሪካ ድምጿ የዲፕሎማሲ ጉዳዮች ከፍተኛ ዘጋቢ ሲንዲ ሴይን ያጠናቀረችውን የዚህን ዘገባ ዝርዝር አሉላ ከበደ እንደሚከተል ያቀርበዋል። ለበርካታ አስርተ ዓመታት በመሬት ይዞታ የሃይማኖታዊ ስፍራዎች ቁጥጥርና ሉዓላዊነትን የተመለከቱ ጉዳዮች ጨምሮ ዩናይትድ ስቴትስ በእስራኤልና ፍልስጤማውያን መካከል ያለውን ግጭት ለማስታረቅ ስትሞክር ቆይታለች። እንደ አውሮፓውያን የዘመን አቆጣጠር በ1993 በዋይት ሃውስ አደራዳሪነት የእስራኤሉ ጠቅላይ ሚኒስትር ይስሐቅ ራቢንና በጊዜው በጊዜው የፍልስጤም ነጻ አውጪ ድርጅት ተደራዳሪ የነበሩት መሐሙድ አባስ በተለምዶ የኦስሎ ስምምነት እየተባለ የሚጠራውና ራስን በራስ ለማስተዳደር የተፈራረሙት ስምምነት ትልቅ ተስፋ ሰጪ ወቅት ነበር። በዚያ ጥረት ሰላም ቅርብ ሆኖ ቢታይም የስምምነት ሥርዓቱን በታዛቢነት እንደተከታተሉት የቀድሞ የዩናይትድ ስቴትስ ረዳት የመከላከያ ሚኒስትር ሎረንስ ኮርብ እይታም ፍልስጤማውያን ስምምነቱን ጣሱ። በአሁኑ ወቅት ሴንተር ፎር አሜሪካን ፕሮግረስ በተባለው የፖሊሲ ምርምር ተቋም በከፍተኛ ባለሙያነት በማገልገል ላይ ያሉ ኮርብ አሜሪካ ድምፅ በሰጡት አስተያየት አሁንም የሁለቱ አገሮች መፍትሄ የሚባለውን አማራጭ ይደግፋሉ። ይሁንና በአዲስ የፍልስጤማውያን አመራር ስር መፈጸም አለበት ባይናቸው። ናቸው ፍልስጤማውያን አሁን አንዳችሁን እኛ እርምጃ መውሰድ አለባቸው። መሪያቸው ማህሙድ አባስ ከጉዳዩ ርቀዋል ዕድሜያቸው በመግፋቱም የተነሳ ያንን ያህል ውጤታማ ሊሆኑ አይችሉም። እናም ሌላ መሪ ያስፈልጋቸዋል። ይህን ከመሰለው አስከፊ ሁኔታ ወጥተው ራሷን የቻለች አገር መመስረት ከቻሉ ይህ በእርግጥ እንደ አንዳች ትልቅ ስኬት የሚቆጠር ነው። እናም በአካባቢው መረጋጋትና ሰላም እንዲሰፍን የሚያስችል አመች ሁኔታ ይፈጥራል። አሮን ዴቪድ ሚለር ለበርካታ አስርት ዓመታት በሪፐብሊካንና ዲሞክራት ፕሬዚዳንታዊ አስተዳደሮች ስር ይበልጡንም በመካከለኛው ምስራቅ የሰላም ድርድር የዩናይትድ ስቴትስ ቡድን አባል ሆነው አገልግለዋል። በዩናይትድ ስቴትስና በእስራኤል መካከል ባለው ግንኙነት በተለይም ደግሞ በፕሬዝዳንት ጆ ባይደን ዋይት ሀውስ ከለውጥ ይልቅ የቀደመው የዩናይትድ ስቴትስ አቋም የጸናበት ሁኔታ እንደሚታይ ይናገራሉ። ጆ ባይደን ከዘመናዊው የዩናይትድ ስቴትስ መሪዎች በተለየ ሁኔታ ራሳቸውን የእስራኤል ታሪክ አካል አድርገው ነው የሚያዩት። ከእስራኤል ጠቅላይ ሚኒስትሮችና ሌሎች መሪዎች ጋር ያላቸውም ግንኙነት በርካታ አስርተ ዓመታት ያስቆጠረ ነው። የአሁኑም ሁከት እንደተቀሰቀሰ ወደ ጦር ቀጠናው ለመጓዝ አጥብቀው ፈልገው ነበር። ዩናይትድ ስቴትስ በአሸባሪ ቡድንነት የፈረጀችው ሐማስ ባለፈው መስከረም 26 ባደረሰው አሰቃቂ ጥቃት 1200 እስራኤላውያንን ከገደለና ከሁለት መቶ በላይ የሚሆኑ ሌሎችን አግቶ ከወሰደ ቀናት በኋላ ባይደን ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድጋፋቸውን ሰጥተዋል። ዩናይትድ ስቴትስ ሁሌም እስራኤልን ለመርዳት ከጎኗ ትቆማለች ሲሉ ደጋግመው ተናግረዋል። ይሁንና ባለፉት ሁለት ወራት ውስጥ እስራኤል በሐማስ ቁጥጥር ስር ባለው የጋዛ ሰርጥ ባደረገችው ድብደባ ቁጥራቸው ከሁለት ሚሊዮን የማያንስ ፍልስጤማውያን ሲፈናቀሉ ለአስርት ዓመታት በዘለቀው ደም አፋሳሽ ግጭት ከደረሰው ጉዳት በተጨማሪ ከሃምሳ ሺህ በላይ ሰዎች ቆስለዋል። በሺዎች የሚቆጠሩ ሰዎችም ተገድለዋል። ባይደን በቅርቡ ለፖለቲካ ፓርቲያቸውና ዘመቻቸው ድጋፍ የሚሰጡ ለጋሾች ባሉበት ሲናገሩ እስራኤል በጋዛ በምታደርገው ሰላማዊ ሰዎችን ያለየ የቦምብ ጥቃት ሳቢያ ከሌሎች አገሮች የምታገኘውን ድጋፍ እያጣች መሆኑን ገልጸው ኔታንያሁ አክራሪ አቋም የሚያንጸባርቀውን መንግሥታቸውን መለወጥ አለባቸው ብለዋል። እስራኤል በሐማስ ላይ በምታካሄደው ዘመቻ የፍልስጤማውያን ሲቪሎችን መገደል በመቃወም በሺዎች የሚቆጠሩ አሜሪካውያን በኒውዮርክና በሌሎች የዩናይትድ ስቴትስ ከተሞች አደባባይ ወጥተዋል። አንዳንድ የዋይት ሀውስና የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሰራተኞችም ግጭቱን አስመልክቶ ያላቸውን ጠንካራ ስሜት አንጸባርቀዋል። አንዳንዶቹም የተቃውሞ ደብዳቤ ጽፈው ሲፈርሙ ከአስተዳደሩ ስራቸውን በፈቃዳቸው እስከ መልቀቅ የደረሱም አሉ። በውጭ ጉዳይ ሚኒስቴር መስሪያ ቤት ውስጥ የሚያገለግሉ ሰዎች እንደተከታተሉት እስራኤልን አስመልክቶ ለአሥርት ዓመታት ስናራመድ የቆየነው ፖሊሲ በአንዳንድ ሁኔታዎች ለእስራኤል ያለ አንዳች ቅድመ ሁኔታ ወታደራዊ ድጋፍ የሰጠንበት ነው። በመሆኑም ከወታደራዊ ድጋፋችን ጋር አጣምረን የእስራኤልና የፍልስጤንን ጉዳይ ለመፍታት በሚያግዝ መልኩ እስራኤል የበለጠ እንድትተጋ ግፊት ለማድረግ የሚያስችለንን መሳሪያ ያለመጠቀማችንን የሚያመለክት ግንዛቤ አለ። በርካታ አሜሪካውያን የእስራኤልን ጥቃት በመቃወም አደባባይ እንደወጡት ሁሉ በብዙ ሺዎች የሚቆጠሩ ሌሎች ደግሞ እስራኤል ድጋፋቸውን ለመስጠትና እንዲሁም ጸረ ሴማዊ አዝማሚያዎችን ለማውገዝ ባለፈው የህዳር ወር መጀመሪያ ዋሽንግተን ዲሲ ላይ ሰላማዊ ሰልፍ ማድረጋቸው ይታወሳል። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ በቀጥታ የሚተላለፍላችሁን የቅዳሜ ምሽት ስርጭት ነው። ቀጣዩ ዝግጅታችን የሙዚቃ ቃና ነው። የአውሮፓውያኑ 2003 በሚሸኝበት 2004 በሚነግስበት ዋዜማ ላይ እንደ መሆናችን የሙዚቃ ቃና መሰናዳችን ዘመን በማይሽራቸው የአዲስ ዓመት ዜማዎች ላይ ያተኩራል። የስኮትላንድ ሀገረ ሰባዊ ሙዚቃ መሠረት ያለው አውድላንሴንን እናስቀድማለን። የአዲስ ዓመት መልካም ምኞት መግለጫ የሆነው ይህ ስራ በርካቶች በዘመናት ቅብብል አዚመውታል። አይረስ ያድርገው። ከተጫወቱት መካከል አንዷ ታዲያ ማሪያ ኬሪ ናት። ሙዚቃውን አዳምጠን እንመለስ። የአሜሪካ አሜሪካ ድምፅ የሙዚቃ ቃና ቀጥለዋል። በአውሮፓውያኑ አዲስ ዓመት ዋዜማ ላይ እንገኛለን። ዘመናዊ ሽሬ የበዓል ሰሞኑ ሙዚቃዎችን አብረን እናዳምጣለን። በመቀጠል የምናጫውትላችሁ ሙዚቃ ምናልባት በ1980 ዎቹ የአውሮፓውያን ዘመን ውስጥ ላለፋችው ድንቅ ትዝታ ይመስለኛል። ለመጀመሪያ ጊዜ ለአድማጮች የቀረበው በ1980 ዓ ም ነው። ተጫዋቾቹ ስዊድናውያኑ የአባ ሙዚቃ ቡድን አባላት ናቸው። ርዕሱ ሃፒ ኒው ይር፣ ትርጉሙ መልካም አዲስ ዓመት to say የሚሸኘው 2023 ዓመተ ምሕረት በመላ ዓለም ላይ በርካታ ችግሮች የተመዘገቡበት ነበረ። በተለያዩ ዓለም ጥጎች በተንሰራፉ ግጭቶችና ጦርነቶች በሺዎች የሚቆጠሩ ሕዝቦች አልቀዋል። ለሰከነች ምድር፣ ለተሻለ ዓለም፣ ለሰላም የሚቀርቡ ጥሪዎችን ይዘን ወደ ቀጣዩ የአውሮፓውያኑ ዓመት መሻገራችን ካልቀረ የሰላም ወዳዶች ዜማ የሚሰኘውን ዘመናዊ ሽሬ ሙዚቃ እዚህ ጋር ጣል እናድርግ። ጆን ሌነን ኢማጂን ሲል የተጫወተው ሙዚቃ፣ ሚውዚክ ትራቭል ላቭ አንድ ፍሬንድስ የተሰኘው ከመላለም የተውጣጡ ሙዚቀኞች ስብስብ በድጋሚ ተጫውተውታል። በማኅበራዊ ገጾች ላይ ከ13 ሚሊዮን በላይ ጊዜ ሰዎች ተመልክተውታል፣ አዳምጠውታል። እሱን ሰምተን እንመለስ። የአውሮፓውያኑ 1980 ዓ ም ድንቅ የሙዚቃ ሥራዎች ለአድማጮች የቀረቡበት ዓመት ነበረ። በተለይ እንዲህ በበዓል ሰሞን የሚደመጥ ቤተሰብን ወደ ዳንስ ወለል የሚጋብዝ ሙዚቃ አለ። ተጫዋቾቹ ኩል ኤንድ ዘ ጋንግ የተሰኘው ሙዚቃ አባላት ናቸው። የደስታና ፈንጠዝያ ማድመቂያው ሙዚቃ ሴሌብሬሽን ይሰኛል። የተከበራችሁ አድማጮቻችን አብራችሁ ስላመሻችሁ በእጅጉ እናመሰግናለን። በጀመርነው ሙዚቃ የዛሬ ቅዳሜ ምሽት የሙዚቃ ቀናችንን እንዲሁም የምሽቱ ስርጭት እናጠናቅቃለን። ሳስተናግዳችሁ ያመሸሁት ሀብታም ስዩም ነኝ። ቅንብሩን የከውነው ኤልያስ አስማረ ነው። ዋና አዘጋጃችን ደግሞ ቆንጅ ይታየነት። መልካም የአውሮፓውያኑ አዲስ ዓመት የሰላም ምሽት እሁላችን